ማለ እግዚአብሔር ለዳዊት በጽርቆ ይኔስ ስማን ፍሬ ከርስከ አነብር ዲበ መንበርከ ወሰቦ ተወክፎ ውቱ ጻድቅ ከመምኔው ይትወለድ ክርስቶስ በሥጋ ፈቀደ ኢየሱስ ሰይር ከመአይደሮ እግዚአብሔር ቃል ወፈጸመ ዘንተ ባብይ ትጋህ ወምዝ ጸራ በመንፈስ ወይ ናሁ ሰማይ ናሁ በኤፍራታ ወማይደሮ ለአምላክ ያዕቆብ እንተ ይእቲ ቤተልሔም ዛርያ መአንበር ይትወለድ ውስጣ በስጋ ለመድኃኒተ ዚያነ ካይበይ በላ ካልእ እምነቢያት ዋንቲን ቤተልሔም ምድረ ኤፍራታ ቲቲአቲ እምነገሥተ አብዳ ስመምኔ ይወፅእ ንጉስ ዘይርኦ ሙ ለህዝቤ እስራኤል ኦ ዝ ነገር ለእሉ እለተነበዩ ዘባሃዱ መንፈስ በንተ ክርስቶስ ሎቱ ስብሐት ምስረሄ አቡሁ ወመንፈስ ቅዱስ እሚዜ ወስከዳለም ሰአሊ ለነ ቅድስት